የኢና ይስጥልን አድማጮች እንደምንሰነበታችሁ። ሰሞኑን የማህበራዊ መገናኛ ዘዴ ተጠቃሚዎች በኦሮሚያ ስለቀጠለው ግጭት፣ ጦርነትና ግድያ የኤርትራ ጦር ከትግራይ እንዲለቅ ስለመጠየቁ፣ እንዲሁም ፖለቲካዊ አታካራ ስለበዛበት የኳታሩ የዓለም እግር ኳስ ግጥሚያ ላይ በርካታ አስተያየቶችን አስቀምጠዋል። እናም በዚህ ዝግጅት አስተያየቶቹን አሰባስበን ጨምቀን ይዘናል። ወደ መጀመሪያው ርዕስ እናልፋለን። በኦሮሚያ ክልል እየተስፋፋ ላለው ግጭት አስቸኳይ እልባት እንዲፈለግ ተጠይቋል። አስተያየታቸውን ለዶይቼ ቬለ የሰጡ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግረስ ኦፌጎ አመራሮች በክልሉ ሰላምን ለማስፈን ዋነኛ ኃላፊነት ያለበት መንግስት የህብረተሰቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣም ጠይቀዋል። በድሉ ቤዛ የተባሉ የፌስቡክ ተከታታይ እንደሚሉት ግለሰብን ከስልጣን ማውረድ ብቸኛ መፍትሄ ባይሆንም ይህ ሁሉ ህዝብ እያለቀ የኦቦ ሽመልስ በስልጣን መቀመጥ ይገርማል ብለዋል። የሸዋ ጌጥ በማህበራዊ መገናኛ ዘዴዎች ላይ ያስቀመጡት አስተያየት ደግሞ እንዲህ ይላል። በወለጋ ለሚታየው ጭፍጨፋ ሌላ ምክንያት እየተፈለገ ነው። ላለፉት አራት ዓመታት ሴቶች፣ ህፃናት፣ አረጋውያን፣ ገበሬዎች ያለምንም ከልካይ በጅምላ ተጨፍጭፈዋል። ከቅርብ ጊዜ ወዲህ ደግሞ ጭፍጨፋው ተጠያቂነት የሚያመጣበት ቀን እንደሚመጣ የገባቸው የጭፍጨፋው ወገኖች ለጭፍጨፋው ምክንያት በማፈላለግ በሌላ ለማላከክ ላይ ታች ሲሉ እያየን ነው። ሆኖም በጭፍጨፋው እጃቸው ያለበት ሁሉ አንድ ቀን መጠየቃቸው አይቀርም ሲሉ አስተያየታቸውን ደምድመዋል። ፋኖም በለው ኦነግ ወይም አሸባብ ሲሉ አስተያየታቸውን የሚጀምሩት ራህማቲ ያሲን የተባሉ ፋኖም በለው ኦነግ ወይም አሸባብ የፈለገ ይሁን መንግስት ባለበት ሀገር ይሄን ያህል ህዝብ ሲሞት ማየት ወላሂ በጣም ያሳዝናል። መቼ ይሆን ይህ ህዝብ ሰቆቃው አብቅቶ እፎይ ብሎ የሰላም አየር የሚተነፍሰው ሲሉ በጥያቄ አስተያየታቸውን ደምድመዋል። መሪ አይውጣልሽ የተባለች ሀገር ሲሉ አስተያየታቸውን የሚጀምሩት ደግሞ አህመድ ቱሃር አሚር ናቸው። እስኪ አሁን ምን ይባላል ለዚህ ምስኪን ህዝብ? መቅደም ያለበት ቅንጡ ቤተ መንግስት ወይስ ለመኖሩ ዋስትና የሚሰጠው መሪ ሲሉ አስተያየታቸውን ደምድመዋል። አማረች ሙላት የተባሉ የፌስቡክ ተከታታይ ይህ የንጹሐን ደም ነገ ምን ያመጣብን ይሆን ሲሉ ይጠይቃሉ። ለሁሉም ነገር ጊዜ ያለው፣ የሀገር ሽማግሌዎች ባካችሁ፣ ለሰላም ቆሙ፣ ለነገው ትውልድ እዳ እናስረክብ ሲሉ አስተያየታቸውን አመልክተዋል። የኤርትራ መንግስት ጦር በተደረሰው የሰላም ስምምነት ላይ እንቅፋት እየፈጠረ መሆኑን የትግራይ ባለስልጣናት ገልጸዋል። ከሰላም ስምምነቱ ሳምንት በኋላ ቢሆንም የኤርትራ ጦር በትግራይ ውስጥ እንዳለ በተቆጣጠራቸው አካባቢዎች ላይ በሚኖር ሕዝብ የተለያዩ በደሎች እየፈጸመ ስለመሆኑ በህወሓት በኩል ተገልጿል። በሌላ በኩል በኢትዮጵያ መንግስትና በህወሓት መካከል የተፈረመው የሰላም ስምምነት በተግባር በመተርጎም ላይ መሆኑን የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረዳ አስታውቀዋል። ጀነራል ታደሰ በሰጡት ማብራሪያ በአሁኑ ጊዜ ተኩስ መቆሙን ስለተደረሰው የሰላም ስምምነት ለትግራይ ኃይሎች ማስረዳትና ከውጊያ ቀጠናም የማራቅ ስራ መቀጠሉን በመለጠቅ የውጊያ ግንባሮችን ማፍረስና ሰራዊቱንም ወደ ተቀመጠለት ስፍራ መውሰድ እንደሚቀጥል ተናግረዋል። አያለው ዳምጤ የተባሉ የፌስቡክ ተከታታይ እንደሚሉት አታራግቡ፣ እሳት ሲያራግቡት ይነዳል ይላሉ። መሐመድ አብዱ ይማም እንደሚሉት ደግሞ ቃል የተገባው ይከበራል። መጀመሪያ ኤርትራ አታሳስብም፣ ብትወድም በውድ ካልሆነም በግድ ሕግ ታከብራለች ባይ ናቸው። ማሻሌ አሰፋ የተባሉ የፌስቡክ ተከታታይ በበኩላቸው የኤርትራ ሰራዊት የትግራይን መሬት ለቆ ከወጣ ችግሩ በሰላም ይፈታል ብለዋል። ብሩክ ያሲኖ የተባሉ የፌስቡክ ተከታታይ ረዘም ያለ አስተያየት ነው ያስቀመጡት። የተለያዩ ተግዳሮቶች ከዚህም ከዚያም ሊገጥሙ እንደሚችሉ እሙን ነው። ነገር ግን ጦርነቱን ከማስቀጠል ከሚገጥሙት አንጻር ከታየ ቀላል ናቸው። ጽንፈኞች፣ በጦርነቱ አትራፊ ሚዲያዎች፣ አክቲቪስቶች፣ ፖለቲከኞችና ሌሎች ተግዳሮት አይፈጥሩም ብሎ መጠበቅ እንዝላልነት ነው። ለዚህ ስምምነት ያበቃው በመሬት ላይ ያለው ተጨባጭ ሚዛንና የህዝብ ስሜትን የሚለውጥ ተአምራዊ አንዳች ነገር ካልተፈጠረ በስተቀር እያንዳንዷን አንቀጽ ወደ ተግባር ከማውረድ የተለየ አዋጭ ነገር ባለመኖሩ ባዘለም ባቀፈም ተፈጻሚነቱ ከሞላ ጎደል አይቀሬ ይመስለኛል ሲሉ ጽፈዋል። አሸር ሳይድ የተባሉ የፌስቡክ ተከታታይ ሁሉም ጉዳይ በሰላም ይጠናቀቃል። የትግራይ ህዝብ፣ ከኢትዮጵያ ህዝብ የኢትዮጵያ ህዝብ ከትግራይ ህዝብ አንዱ ሌላውን ከልብ ይቅርታ ይጠይቃል፣ አንዱ ሌላውን ይክሳል፣ አንዱ ሌላውን ይረዳል፣ ይደግፋል። የህዝባችን ቤተሰባዊ ትስስሩ ቀድሞ ከነበረበት እርከን ከፍ ብሎ በመከባበርና በመተባበር ያብባል። ይህ ምኞትና ተስፋ ብቻ አይደለም። ይህ ውሳኔ የማይሻርና የማይሸረሸር የዚህ ትውልድ የዘመን ቃል ኪዳን ነው። ይህ ትውልድ አባቶቹ ያበላሹትን መንገድ ገንብቶ ያፈረሱትን ቤት አበጅቶ እኩልነትን ነፃነትና ሰላምን እያረጋገጠ ወደፊት ይገሰግሳል። ሀገሩን በልማት እየገነባ ህዝቡን ከችግር ያላቅቃል። ከአባቶቻችን ከታላቆቻችን የሚጠበቀው የታሪክ አደራ እነርሱ የመጡበትን መንገድ ያስከተለውን ምስቅልቅልና ያስከፈለውን ዋጋ በመረዳት ይህን ዘመን ለዘመን ልጆች ማስረከብና መተው ነው። የእነሱን ዘመንና ልጆቻቸውን በልተው የእነሱን ቀጣዩን ትውልድ ሊበሉ ያሰፈሰፉ ወገኖች ቢበቃቸው እናመሰግናቸዋለን፣ ካልበቃቸው እንታገላቸዋለን። ሰላም ለኢትዮጵያና ለመላው የሰው ልጆች ሁሉ ይሁን ሲሉ አሸር ሰይድ አስተያየታቸውን አልክተዋል። ባለፈው እሁድ ኳታር መዲና ዶሃ ላይ በድምቀት የጀመረው የዓለም የእግር ኳስ ግጥሚያ ሳውዲ አረቢያ ከፍተኛ ግምት የተሰጣትን አርጀንቲናን ሁለት ለአንድ ማሸነፏ፣ ጃፓንም እንዲሁ ጀርመንን ሁለት ለአንድ መርታቷ የኳስ ክብነቱ የተመሰከረበት ሆኖ ሰንብቷል ተብሏል። ስፔን ኮስታሪካን ሰባት ለዜሮ መምራቷ ስፔን የግብ ጎተራ አገኘች ተብሎላታልም። ጀርመንን የፊታችን እሁድ የምትገጥማት ስፔን ኮስታሪካ ላይ ያሳየችውን የግብ ቅርጫት የማድረግ ልማድ ጀርመን ላይ ስለመድገሟ ቢያንስ የጀርመን ደጋፊዎች ጥርጣሬ ያላቸው። ከኳስ ባሻገር ፖለቲካዊ ጉዳዮች የተንጸባረቁበት የኳታሩ የዓለም የእግር ኳስ ግጥሚያን አስመልክቶ በማህበራዊ መገናኛ ዘዴዎች በርካታ አስተያየቶች ተሰንዝረዋል። ቃል ብቻ የሚል መጠሪያ ያላቸው አንድ የማህበራዊ መገናኛ ዘዴዎች ተጠቃሚ አንድ አስተያየት አስቀምጠዋል። የኢትዮጵያ ኖሮ እኛን 12 ለዜሮ እየመራን ነው ሲሉ ዛኪ ሀበሻ የተባሉ የፌስቡክ ተጠቃሚ ደግሞ በዚህ ዓለም ዋንጫ ግጥሚያ እስካሁን ፈረንሳይና ስፔን ያሳዩትን ብቃት የትኛውም ብሔራዊ ቡድን ሲያሳይ አላየሁም ባይ ናቸው። ካሳሁን አማሬ የተባሉ የፌስቡክ ተከታታይ እንደሚሉት ደግሞ ጃፓኖች ጀርመኖችን ድባቅ መጥተው እጃችንን በአፋችን አስጭነዋል፣ ሲሉ በሳቅ የተሞላ ስዕል አያይዘው ለጥፈዋል። አቡኑ ዓለም አል አርኤል የተባሉ የፌስቡክ ተጠቃሚ እውነት እየቆየች ትገኛለች። የተመሳሳይ ጾታ ጋብቻን መደገፍ ትርፉ ሽንፈት ነው። ይህ ነው ጀርመንን የገጠማት። ሁሉም የየሀገሩን ባህልና እምነት ማክበር አለበት። ጀርመን ከማን በልጣ ነው ካታርን ልትቃወም የቻለችው እንደ ራሷ ልታይ ይገባት ነበር ሲሉ አስተያየታቸውን ደምድመዋል። ኑረዲን ሰኤድ የተባሉ የፌስቡክ ተጠቃሚ ለጀርመን ሽንፈት ብቻ ሳይሆን ውርደትም ነው፣ የተመሳሳይ ጾታ ጋብቻ ጠበቃ ለመሆን እንጂ ኳስ ለመጫወት አልነበረም ወደ ሜዳ የገቡት ሲሉ አስተያየታቸውን አብቅተዋል። ኡም ፈራህን የተባሉ የዓለም ዋንጫ ተከታታይ የሚገርም ጨዋታ፣ የጃፓን በረኛ ብዙ የጀርመን ግቦችን አምክኗል። አየ ኳስ ነገር ከጅምሩ በጃፓን ላይ የጎልናዳ ሊወርድ መስሎኝ ነበር ሲሉ አስተያየታቸውን አስቀምጠዋል። ሊዲያ ሐበሻ በመጨረሻ እንዲህ አሉ። ተአምሩ እንደቀጠለ ነው። የዘንድሮ የዓለም ዋንጫ ትዕግስቱን ይስጠን እንጂ ገና ጉድ እናያለን ብለዋል። አድማጮች፣ ሰሞኑን ከማህበራዊ መገናኛ ዘዴዎች ላይ ያሰባሰብናቸው አስተያየቶች እነዚሁ ነበሩ። ለዝግጅቱ አዜብ ታደሰ ነኝ። ጤና ይስጥልኝ።